የትግራይ ህዝብና ህወሓት በኤርትራ ህዝብ ነጻነት የማይቀር ወይም የማይቀየር አቋም ነው ያላቸው፣ ይላል ከትግራይ የደረሰን ዘገባ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ናቸው ይህን ያሉት፣ ሀያ ስምንተኛው ዓመት የግንቦት ሀያ ድል ሲዘከር ኢትዮጵያ ከገባችበት ችግር ለመውጣት ጥረት የሚያስፈልግበት ጊዜ ነው ብለዋል። ምክትል ርዕሰ መስተዳድሩ ግንቦት ሀያን ምክንያት በማድረግ በክልሉ የዜና ምንጮች በኩል መልእክት አስተላልፈዋል ሲል ሙሉጌታ አጽብሃ ተከታዩን አድርሶናል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል 28ኛው ዓመት የመንግስት ለውጥ የተደረገበት ግንቦት ሀያ ምክንያት በማድረግ በክልሉ መገናኛ ብዙኃን ባስተላለፉት መልእክት ግንቦት ሀያ ሲዘከር የነበረ ስርዓት ፈርሶ አዲስ በመገንባቱ ብቻ አይደለም። በአሁኑ ጊዜ ስርዓታችን አደጋ ላይ ወድቋል፣ ህዝባችንም እየተንገላታ ነው ብለዋል ግንቦት ሀያ ስንዘክር በዓል ብቻ አይደለም ደርግ ወድቆ አዲስ ስርዓት መተከሉን ብቻ አይደለም አሁን አዲስ ፈተና አለ ስርዓታችን አደጋ ላይ የወደቀበት ህዝባችንም የተዋረዱበት ትልቅ የነበራቸውን ተስፋ የተዳከመበት የጨለመበት ሁኔታ ተገንዝበን ከዚህ እንዴት መውጣት እንዳለብን እንደ ትግራይና እንዲሁም እንደ ሀገር የምናስብበት ያጋጠመው ችግር ወደ እድል የምንቀይርበት ሁኔታ ገብተን እንዳለን የምንገነዘብበትና የምንታገልለት መሆን አለበት በአዲስ መንፈስ ወደ ጥፋት ሳይሆን ወደ ተሻለ ጉዞ እንድንሄድ የምናስብበት ጊዜ ነው ያለነው፣ ብለዋል። በአሁኑ ጊዜ ህገ መንግስቱን በመጣስ የብሔር ብሔረሰቦች መብት የሚጻረርና ሀገሪቱን አደጋ ላይ የሚጥል የትምክህት ኃይል ያሉት በኢትዮጵያ እየታየ ነው ብለዋል። ይህ ኃይል በትግራይ ህዝብ ከአሁን በፊት የተሸነፈ በመሆኑ አሁን ያለውን ስርዓት ለመለወጥ ደግሞ የትግራይ ህዝብ ጸር ሆኖ መቆም ነው የተያያዘው ብለዋል። የትግራይ ህዝብ ብዙ ፈተናዎች ያለፈ በመሆኑ አሁን ያጋጠመውን ፈተና በድል ይወጣዋል ብለዋል። ሌላ በንግግራቸው ትኩረት ያደረጉበት ጉዳይ በሚመጣው ዓመት ስለሚካሄደው ምርት ምርጫ ነው። ምርጫው ለማራዘም የመፈለግ አዝማሚያ አለ ያሉት ዶክተር ደብረ ጽዮን ይህ ተቀባይነት የሌለውና ይህ ህገ መንግስታዊ ነው ብለዋል። ግንቦት ምርጫው በሚቀጥለው ዓመት ግንቦት ወር ነው መካሄድ ያለበት። አንድ ዓመት አለን ወደ ምርጫው ለመግባት። በአሁኑ ጊዜ ግን ምርጫው እንዲራዘም የመፈለግ ምልክቶች አሉ። ስለዚህ ይህንን ከስርዓት መቀየር አያይዘን ነው የምናየው። ጊዜው የማራዘም ጉዳይ አይደለም፣ ስርዓት የማፍረስ ነው። የምርጫውን ጊዜ መግፋት ህገ መንግስቱ መግፋት ማለት ነው። ሌላ ትርጉም የለውም ነው። ያሉት ሀያ ስምንተኛው ዓመት የኤርትራ ነጻነት ምክንያት በማድረግ የእንኳን አደረሳችሁ መልእክት ያስተላለፉት ዶክተር ደብረጽዮን የትግራይ ህዝብና ድርጅታቸው ህወሀት የኤርትራ ህዝብ ነጻነት የሚደግፍ እንዲሁም ለነጻነት በተደረገው ትግል ከኤርትራ ህዝብ ጎን ተሰልፎ የታገለ ነው ሲሉ ተናግሯል። ነጻነት የኤርትራ ህዝብ ነጻነት በትግል የመጣ ነው። አጠቃላይ አቋማችንም መታገሉን ትክክል ነው፣ ነጻነት ማግኘቱም የሚገባው ነው የሚል አቋም ነው ያለን። ስለዚህ የምንደግፈው ነው። የኤርትራ ነጻነት አንድ ላይ አብረው የኖሩ ህዝቦች ቢሆንም የነጻነት ጉዳይ ደግሞ የራሱ ታሪክና መንገድ ያለው ነው። ለዚህም ክብር አለን። ለትግሉ ክብር ብቻ አይደለም፣ እንደ ትግራይ አብሮ ታግሏል። ነጻነት እንዲመጣም ዋናው የኤርትራ ህዝብ ትግል ቢሆንም ድርሻ አለው። ድጋፋችንም በመስዋዕትነት ገልጸናል። እኛ ባደረግነው ትግልም እነሱ የራሳቸውን አስተዋጽኦ አድርገዋል። ስለዚህ በትግል በደም የተሳሰረ ታሪክ ነው ያለን ብለዋል። ከነፃነት በኋላም በሁለቱም ሀገራት መካከል ችግር ቢፈጠርም አሁንም ለኤርትራ ነጻነት ያለን አቋም አይቀየርም ብለዋል። ምክትል ርዕስ መስተዳድሩም ግን ጉዳይ ነጻነት መሀል ላይ እንደሚታወቀው ችግር አጋጥሟል። በነጻነት ጉዳይ የሚያስቀየር ነገር ግን በጭራሽ የለንም። ተጣልተን ስለነበረ ችግር ስለተፈጠረም የነጻነት ጉዳይ ዳግም የምናይበት ወይም ደግሞ የምንወያይበት አይደለም፣ የምናምንበት ነው። ችግር በተፈጠረም ጊዜ የምንቀይረው አቋም ቋሚ የለንም። እንደ ሀገር ይሁን ህዝብ ክብር አለን። በያለንበት ሆነን ተጋግዘን የምንለማበት ብቻ ነው የምንፈልገው እኛ የእነሱ መልካም ነገር የምንመኝ ልማትና ለውጥም የምንሻንን አብረን መልማትና መለወጥ እንደምንፈልግም በዚህ ሰዓት መግለጽ እንፈልጋለን። መልካም የነፃነት ቀን እንዲሆንላቸውም እንመኛለን ብለዋል። በመጨረሻም በኢትዮጵያና ኤርትራ የተጀመረውን ሰላም ተጠናክሮ እንዲቀጥል ትኩረት ሰጥተን እንሰራለን ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም we